ሰላም ለእርገት ከዘይ እየትረከ መጠኑ ወለንብረት ከሰላም ላውከ ውስተ ይማኑ ኢየሱስ ክርስቶስ ለኪያ ከታመኑ ቅዱሳነ ዘማብየከ ወንጹሃና ይኩኑ ፐራቅሊጦስሃ ፐራቅሊጦስሃ መንፈሰ ከፈኑ